የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የፌዴራሉን ምርመራ ቢሮ ኤፍቢአይን ዲሬክተር ጄምስ ኮሚን ከስራ ኃላፊነት ለማባረር የወሰዱትን የውሳኔ እርምጃ ትክክል ነው ሲሉ እየተሟገቱ ነው። ፕሬዚዳንቱ የወሰዱት እርምጃ ዋሽንግተን ውስጥ የፖለቲካ ቁጣ መቀስቀሱም ይታወቃል። ፕሬዚዳንቱና የአስተዳደራቸውን ውሳኔ ትክክለኝነት በመግለጽ ቢከራከሩም ተቃዋሚ ዲሞክራቶች ባለፈው ፕሬዝዳንታዊ ምርጫ የሚስተር ትራምፕ የምረጡኝ ዘመቻ ከሩሲያ ጋር ተመሳጥሮ ሊሆን ይችላል በሚለው ዙሪያ የሚካሄደውን ምርመራ የሚመራ ልዩ አቃቤ ሕግ እንዲሾም እየጠየቁ ነው። የአሜሪካ ድምፁ ጂም መሎን ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ ይዛቀርባለች። ፕሬዚደንት ትራምፕ ዋይት ሀውስ ውስጥ ከቀድሞ የውጭ ጉዳይ ሚኒስትር ሄንሪ ኪሲንጀር ጋር እንዳሉ ነበር የኤፍቢአይ ዲሬክተር ጄምስ ኮሚን ስላባረሩበት ውሳኔያቸው ከጋዜጠኞች ጥያቄ የቀረበላቸው። ሚስተር ፕሬዚዳንት፣ የኤፍቢአይ ዲሬክተሩ ለምን አባረሯቸው? ዲሬክተር ኮሚን ለምን አባረሯቸው? ምክንያቱም በጣም በቀላሉ ለመናገር ጥሩ ስራ ስላልሰሩ ነው። ጥሩ ስራ አልሰሩም። ፕሬዝደንቱ ለሚስተር ኮሚ በጻፉት ደብዳቤ እርምጃውን የወሰዱት ከፍተኛ የፍትህ ሚኒስቴር ባለስልጣናት የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተንን ኢሜሎች በተመለከተው ምርመራ አያያዞ ስጋት እንዳላቸው ባስታወቁኝ መሰረት ነው ብለዋቸዋል። የሚስተር ኮሚ መባረርን በመቃወም ግን ዋይት ሀውስ ደጃፍ ሰልፍ ተካሂዷል። በሌሎች የዋሽንግተን አካባቢዎችም ቁጣ አስከትሏል። ምክትል አቃቤ ህጉ ሮድ ሮዘንስቲን በፕሬዝደንታዊ ምርጫው ሩሲያና የሚስተር ትራምፕ የምረጡኝ ዘመቻ ተመሳጥረዋል በተባለው ውንጀላ ዙሪያ የሚካሄደውን ክትትል የሚመራ ልዩ አቃቤ ህግ እንዲሾሙ የዩናይትድ ስቴትስ ኮንግረስ የመወሰኛው ምክር ቤት ዲሞክራት አባላት ጠይቀዋል። የኒውዮርኩ ሴኔተር ቸክ ሹመር አንዱ ናቸው። ቢ አሜሪካውያን ይህ ምርመራ ከወገንተኝነት ነጻ እንደሚሆን እምነት ሊኖራቸው እንደሚገባ አምናለሁ። እሳቸውም እንደ እኔ የሚያምኑ ከሆነ ልዩ አቃቢ ሕግ ሾመው ይህ ምርመራ ከኤፍቢአይ እጅ ከአስተዳደሩም የከበደ መዳፍ በጣም ርቆ እንዲወጣ ማድረግ አለባቸው። ትራምፕ በሩሲያ ጣልቃ ገብነት ጉዳይ የተያዘውን ምርመራ ሊያዳፍኑት እየሞከሩ ነው የሚለውን የዲሞክራቶች ፍራቻ የዋይት ሀውስ ቃል አቀባይ ሳራ ሀከቢ ሳንደርስ ውድቅ ያደርጋሉ። የትራምፕ የምረጡኝ ዘመቻና ሩሲያ መመሳጥራቸውን የሚያሳይ ማስረጃ የለም። ስለዚህ የእኛ ፍላጎት ጉዳዩ እንዲጠናቀቅና ወደፊት መራመድ እንድንችል ነው። በፌዴራል ምርመራ ቢሮ ዲሬክተር መባረር ስጋት ያደረባቸውና እርምጃው በተያያዘው ምርመራ ላይ አንድምታ ይኖረው እንደሆነ ሀሳብ የገባቸው መሆኑን የገለጹ አንዳንድ ሪፑብሊካኖች አሉ። የመወሰኛው ምክር ቤት የሪፑብሊካኖች መሪው ሚች መኮነል ግን ልዩ አቃቤ ሕግ እንዲሾም የቀረበውን ጥያቄ ይቃወማሉ። ዲሞክራቶች የዲሬክተር ኮሚን የሚስስ ሂለሪ ክሊንተን ጉዳዮች አያያዝ ለረጅም ጊዜ ሲቃወሙት አልነበረም የሚል ጥያቄ አንስተዋል። መኮነል የፌዴራል ምርመራ ቢሮውን ዲሬክተር ቀደም ብሎ ራሳቸው በተደጋጋሚ በጥብቅ ሲነቅፏቸው የነበሩት ዲሞክራቶች ባልደረቦቻችን ናቸው፣ አሁን ደግሞ ለምን ተባረሩ ብለው የሚያማርሩት የጆርጅ ዋሽንግተን ዩኒቨርስቲው ተንታኝ ፍራንክ ሴዝኖ ነው። ሚስተር ትራምፕ ኮሚን በአሁኑ ወቅት ለማባረር መወሰናቸው ብዙ ጥያቄዎችን ያጭራል። መልሱ ግን ፈጥኖ ላይገኝ ይችላል ይላሉ። በእርግጥ ኤፍቢአይ ውስጥ ሥነ ሥርዓት መልሶ ለማስፈን መሞከራቸው ነው ወይስ አስተዳደሩን ወይንም ትራምፕን ለመመረጥ ባበቃቸው ዘመቻ ዙሪያ የነበሩትን ሰዎች የሚመለከተውን ምርመራ ሲመሩ የነበሩትን ሰው ከኤፍቢአይ ለማስወገድ ነው? ፕሬዝደንት ትራምፕ ሩሲያ በሳቸው መመረጥ እጇን አስገብታለች የተባለውን ፌዝ ሲሉ ካጣጣሉት ቆይተዋል። ይሁን እንጂ አሁን ጄምስ ኮሚን ማባረራቸው በጉዳዩ ዙሪያ ይበልጡን ጠንካራ ምርመራ እንዲካሄድ ሊቀሰቅስ ይችላል።